የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት የካቲት 13 2017 ዓ.ም ዝግጅታችን ጀምሯል። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ። በጋምቤላ ክልል ካለፈው ሳምንት ጀምሮ በተከሰተ የኮሌራ ወረርሽኝ 15 ሰዎች መሞታቸው ተገለጸ። በሌላ በኩል በዓመታዊ የወግ አጥባቂዎች ጉባኤ ላይ ጄዲ ቫንስ ለአውሮፓ ሕብረት አባላት ማስጠንቀቂያ ሰጥተዋል። እንዲሁም እየሻከረ የመጣውን የኢትዮ ኤርትራ ግንኙነትና ሌሎች ዓለም አቀፍ ዘገባዎችንም የምንቃኝ ሆነን ሰላም ጤና ስጥልን የተከበራቸው አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የአርብ ምሽት የካቲት 13 2017 ዓ ም ዝግጅት እየመራው አብሬያችሁ የምቆየው ኤደን ገረሙ ነኝ። ዝግጅታችን ከዚህ ሳምንት አንስቶ ለ30 ደቂቃ አጠር ብሏል። በዛው ነው የምንዘልቀው ማለት ነው። ዋና አዘጋጇ ጽዮን ግርማ ናት። የስርጭቱ አቀናባሪ ብርሃን ሀይሉ ጋር በመሆን የዌብና ማህበራዊ ድረገጽ ፕሮዲሰራችን አባዬው ገበያው በመደበኛው የሬዲዮ ሞገድ እንድትከታተሉን እንጋብዛለን። እንዲሁም ደግሞ በቪያ ማሪክ የፌስቡክ ገጽና ድረገጽ ላይ እንዲሁም ዩቱብ ላይ ታገኙናላችሁ። ለምሽቱ ወደ ያዝነው ዜናዎች ነው የምንሻገረው። ደረጀ ደስታ ሰላም ጤና ይስጥልን። በድጋሚ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ሐማስ የእስራኤላውያን አስክሬን የማይመለስ ከሆነ ዋጋ ይከፍላል ሲሉ ኔታንያሁ አስጠነቀቁ። ሐማስ በሰላም ስምምነቱ መሰረት ሺሪ ቢባስ የተባለችውን እስራኤላዊ እናት አስክሬን የማይመልስ ከሆነ ዋጋ ይከፍላል ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዛሬ አርብ አስጠንቅቀዋል። ሸሪን ጨምሮ በሕይወት ያሉም ሆነ የሌሉ እስራኤላውያንን ለማስመለስ በቁርጠኝነት እርምጃ እንወስዳለን። ለዚህ ጨካኝና ሰይጣናዊ ለሆነ እንዲሁም ስምምነቱን ለጣሰ ተግባር ሐማስ ሙሉ ዋጋውን እንዲከፍል እናደርጋለን ሲሉ ኔታንያሁ በቪዲዮ ባስተላለፉት መልእክት አስታውቀዋል። ሐማስ በትላንትናው እለት አራት ታጋቾችን የለቀቀ ሲሆን በታገተበት ወቅት የዘጠኝ ወር ሕጻን የነበረው ክፊር ቢባስ፣ የአራት ዓመት ወንድሙ ኤሪየል ቢባስ ይገኙበታል። የእናታቸው ሼሪ ቢባስ ነው ተብሎ የተመለሰው አስክሬን ግን የእናትየው እንዳልሆነ የእስራኤል ሰራዊት ዛሬ አርብ አስታውቋል። የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ የዩክሬን ጦርነት እንዲያበቃ ለሚያስችለው ንግግር የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ደቡብ አፍሪካን ይጎበኛሉ ብለው እንደሚጠብቁ ዛሬ አርብ ተናገሩ። ሁለቱ መሪዎች በሩሲያና ዩክሬን ጦርነት አፋጣኝ የሆነ ሁሉንም ወገኖች ያካተተ የሰላም ንግግር ሂደት እንደሚያስፈልግ መስማማታቸውን አስታውቀዋል። የራማፎሳ ጥሪ የመጣው የሩሲያና የዩናይትድ ስቴትስ ተደራዳሪዎች ዩክሬንና የአውሮፓ አጋሮች ተካፋይ ባልሆኑበት ሩሲያና አሜሪካ ያደረጉትን የተናጠል ድርድር ከፍተኛ ትችት በቀረበበት ወቅት መሆኑን የኤኤፍፒ ዘገባ አመልክቷል። ራማፎሳ በማህበራዊ መድረኩ ኤክስ ላይ ባሰፈሩት መልእክት ከፕሬዝደንት ዘለንስኪ ጋር በነበረኝ ገንቢ ተሳትፎ ደስተኛ ነኝ። በቅርቡ በደቡብ አፍሪካ በይፋ ብሔራዊ የሚያደርጉትን ጉብኝት በጉጉት እጠብቃለሁ ብለዋል። ዜሌንስኪ የደቡብ አፍሪካን ፕሬዚደንት የዩክሬን ሉዓላዊነትና የግዛት አንድነትን በመደገፋቸው አመስግነው በዚሁ ዓመት ሰላም ይወርዳል ብለው ተስፋ እንደሚያደርጉ ተናግረዋል። ዜሌንስኪ ደቡብ አፍሪካን የሚጎበኙበት ጊዜ አልተገለጸም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሳግ እየተናነቃቸው የተናገሩት የዩናይትድ ስቴትስ የአገር ውስጥ ገቢ አገልግሎት መስሪያ ቤት የስራ ኃላፊ ቁጥራቸው ስድስት ሺህ የሚጠጋ ሰራተኞች ከስራ እንደሚባረሩ በይፋ እንዳሳወቋቸው ጉዳዩን በቅርብ የሚከታተሉ ወገኖች ለሮይተርስ የዜና ወኪል በሰጡት አስተያየት አረጋግጠዋል። ይህም ስራ በሚበዛበት የግብር መክፈያ ሰሞን የተወሰደ እርምጃ ከስድስት በመቶ በላይ የሚሆነውን የድርጅቱን የሰው ኃይል የሚያሳጣ መሆኑ ተመልክቷል። የሰው ኃይል ቅነሳው ፕሬዚደንት ዶናልድ ትራምፕ የመንግስት ሰራተኞችን ቁጥር ለመቀነስ የያዙት ጥረት አካል ሲሆን የባንኮችን ስራ የሚቆጣጠሩ፣ የደን ጥበቃና እንክብካቤ ሰራተኞች፣ የሮኬት ሳይንስ አዋቂ ሳይንቲስቶች እና በአስር ሺዎች የሚቆጠሩ ሌሎች የመንግስት ሰራተኞች ላይ የተነጣጠረ መሆኑ ታውቀዋል። ይህን የማስፈጸሙም ስራ የሚመ የተሰራው በፕሬዚደንት ትራምፕ የምርጫ ዘመቻ ወቅት ዋነኛ ለጋሽ በነበሩት ቢሊዮነሩ ኢላን ማስክ ነው። የአገር ውስጥ ገቢ ባለሙያዎች ቅጥር ዲሬክተር ክሪስቲ አርምስትሮንግ 6000 የሚጠጉ ባልደረቦቻቸው ከድርጅቱ የሰው ኃይል እንደሚቀነሱ በስልክ ባሳወቁበት ወቅት እንባ እየተናነቃቸው እንደነበር መልእክቱ በተላለፈበት ወቅት የነበሩ አንድ ሰራተኛ ገልጸዋል። አንድ የጉዳዩ አዋቂ እንደገለጹት የአገር ውስጥ ገቢ መስሪያ ቤቱ ቅነሳው በአጠቃላይ 6700 ሰራተኞችን ይመለከታል። በመጨረሻም ከአሜሪካ የተባረሩ የፍልሰተኞችን ኮስታሪካና ፓናማ በጊዜያዊነት እየተቀበሉ ነው። ከአሜሪካ የተባረሩትን ፍልሰተኞች በጊዜያዊነት ለማስተናገድ ኮስታሪካና ሆንዱራስ ከፓናማ ጋር ተቀላቅለዋል። በአዲሱ የትራምፕ አስተዳደር የኢሚግሬሽን ፖሊሲ ከሀገር የተባረሩና የተለያየ ሀገር ዜግነት ያላቸው 135 ስደተኞችን የጫና አውሮፕላን ትላንት ሐሙስ፣ ኮስታሪካ ዋና ከተማ አርፈዋል። 65 ህጻናት ይገኙበታል የተባሉት እነዚህ ፍልሰተኞች ከኡዝቤክስታን ከቻይና ከአፍጋኒስታን ከሩሲያና ከሌሎች ሀገሮች የመጡ ናቸው። ከተባበሩት ፍልሰተኞች መካከል ከተባረሩት ፍልሰተኞች መካከልም በተለይም ከእሲያ የመጡት ወደ የሀገራቸው ከመመለሳቸው በፊት እስከ ስድስት ሳምንታት ሊቆዩ እንደሚችሉ ተገልጸዋል። ስደተኞች ወደ ሀገራቸው ካልሆነም በተባበሩት መንግስታት ዓለም አቀፍ የፍልሰተኞች ድርጅት አማካኝነት ወደ ሌላ ተቀባይ ሀገር የመሄድና የጥገኝነት መብታቸው ሊጠበቅ የሚችልበት አግባብ እንደሚኖር የኮስታሪካ ባለስልጣናት ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ አብቅተዋል። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር የደንገረመው ከዓለም ዙሪያ ለተጠናቀሩት ዜናዎች ደረጀ ደስታ እናመሰግናለን። ጽዮን ግርማ ዋና አዘጋጇ፣ አባየው ገበያ የዌብና ማህበራዊ ድረገጽ ፕሮዲሰራችን፣ ብርሃን ኃይሉ ስርጭቱን በማቀናበር እንዲሁም ደግሞ እኔ ደንገረ መሰናዳውን በምረት ከመላው የአሜሪካ ድምጽ በስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ለምሽቱ ቀዳሚ ወዳደረግ ነው አብይ ርዕሳችን እንሻገር የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አሰፋ ካለፈው ሳምንት ጀምሮ በክልሉ በተከሰተው የኮሌራ ወረርሽኝ አስራ አምስት ሰዎች መሞታቸውን ገለጹ። በሽታው መጀመሪያ የተከሰተበት የኑዌር ዞን ጤና መምሪያ ኃላፊ አቶ ጋትቤል ግርማል እስካሁን የሞቱት ሰዎችን ቁጥር 18 አድርሰውታል። በደቡብ ሱዳን አዋሳኝ በሆነው አኮቦ ወረዳ በሽታው መከሰቱን የጠቆሙት አቶ ጋትበል በወረዳው የስልክ አገልግሎት ችግር በመኖሩ መረጃ ከተለዋወጡ ሶስት ቀናት እንደሆናቸው ጠቅሰው አዲስ መረጃ ከወረዳው ቢገኝም ቢገኝ የሟቾችና የታማሚዎች ቁጥር ሊጨምር እንደሚችል ጠቁመዋል። የኑዌር ዞን ጤና መምሪያ ኃላፊ አቶ ጋትቤል ግርማር የበሽታው ስርጭት ከፍተኛ ነው፣ ለመቆጣጠር እየተደረገ ያለው ጥረት ግን አናሳ ነው ሲሉ የክልሉ የጤና ቢሮ ኃላፊ አቶ ዶክተር አቤል አሰፋ ግን በሽታውን ለመቆጣጠር የሚያስችል በቂ መድኃኒትና የባለሙያ ስምሪት እየተደረገ ነው ብለዋል። አስቴር ምስጋናው ዘገባላት። የጋምቤላ ክልል ጤና ቢሮ ኃላፊ ዶክተር አቤል አሰፋ ዛሬ ለአሜሪካ ድምፅ እንደተናገሩት ከየካቲት ወር መጀመሪያ ጀምሮ በንዌር ዞን አኮቦ በተባለ ወረዳ የተከሰተው በሽታ በዞኑ ውስጥ በአምስት ወረዳዎች እንዲሁም በእኞር ዞን በጋምቤላ ከተማ አስተዳደር እንዲሁም በሁለት መጠለያ ካምፖች ላይ ተስፋፍቷል ብለዋል ለፌዴራል የህብረተሰብ ጤና ኢንስቲትዩት የተላከው ናሙና ኮሌራ እንደሆነ በምርመራ መረጋገጡን የሚናገሩት ኃላፊው እስከ ዛሬ የካቲት 14 ቀን 2017 ዓ ም ድረስ በክልሉ በኮሌራ የሞቱ ሰዎችንና የታመሙ ሰዎችን ቁጥር ለአሜሪካ ድምፅ ተናግረዋል ናሙናዎች ወደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ልተን ነበረ ያው ኮሌራ መሆኑን ናሙናዎቹ አረጋግጠዋል ኬዞቹ እንግዲህ መጨመር እያሳዩ ነው። ምሳሌ ዛሬ ያለን መረጃ ወደ ሶስት መቶ ስድስት አጠቃላይ ኬዝ እንዳለ እና እስካሁን የሞቱ ሰዎች አስራ አምስት እንደደረሱ በሽታው ተከስቶበታል በተባለው የኒዌይር ዞን የበሽታው ስርጭት አሳሳቢ እንደሆነ የሚናገሩት የዞኑ ጤና መምሪያ ኃላፊ አቶ ጋትቤል ግርማል በዞኑ የሟቾች ቁጥር አስራ ስምንት ደርሷል ታማሚዎቹም ከሁለት መቶ ሀምሳ አልፏል ብለዋል። ከሶስት ቀን ወዲህ ምንም ሪፖርት የለም እነሱ ጋር መገናኘት ስላልቻ አለው ሪፖርታችሁ አልደረስንም። አሁን ባለን ይ መረጃው በአምስት ዋ እስከ ሁለት መቶ ሰባ አካባቢ ነው። በንዌር ዞን አኮቦ በተባለ ወረዳ ላይ በሽታው መጀመሪያ እንደተከሰተ የጠቋሙት ኃላፊው ወረዳው ከደቡብ ሱዳን ጋር የሚዋሰን በመሆኑ በሽታውም ከዚያው ሳይመጣ እንዳልቀረ አውስተዋል። በአኮቦ ወረዳ ባለው የስልክ አገልግሎት የመቆራረጥ ችግር ምክንያት መረጃ ከተለዋወጡ ሶስት ቀናት እንደሆነ የተናገሩት ኃላፊው አዲስ መረጃ ከወረዳው ቢገኝ የሟቾች እና የታማሚዎች ቁጥር ሊጨምር እንደሚችል ጠቁመዋል። የበሽታው ስርጭት ከፍተኛ ነው፣ ለመቆጣጠር እየተደረገ ያለው ጥረት ግን አናሳ ነው ብለዋል። አቶ ጋትቤል የመድኃኒት የለውም እጥረት አለን ቢሮ

ግባቶች ሞቢላይዝ አድርገን ወደ ወረዳዎቹ እያከፋፈልን ነው ያለ ነው። የተከሰተባቸው ብቻ ሳይሆን ያልገባባቸው ወረዳዎች ወደ መከላከል ስራ እንዲገቡ እኛም ባለሙያዎችን አሰማርተናል። የኮሌራ በሽታ በኑዌር ዞን በአኮቦ፣ ላሬ፣ ማኮይ እና ዋንታዋ ወረዳዎች በኢንገር ዞን እንዲሁም በጋምቤላ ከተማ አስተዳደር በፍጥነት እየተስፋፋ ነው ያሉት ቢሮ ኃላፊው በሽታውን ለመቆጣጠር መንግስታዊና መንግስታዊ ያልሆኑ ድርጅቶች ርብርብ እያደረጉ እንደሆነም ዶክተር አቤል አሰፋ አክለው ገልጸዋል ገልጸዋል። ለአሜሪካ ድምፅ አስቴር ምስጋ ነው። የተከታተላችሁት ለምሽቱ አብይ ያደረግነውን ዘገባ ነበር። የትንታኔው መጽሔት ጥንቅሮች ናቸው። ከዚህ በኋላ የሚቀጥሉት በአመታዊ የወግ አጥባቂ ጉባኤ ላይ ጄዲቫንስ ለአውሮፓ ሕብረት ማስጠንቀቂያ አስተላለፉ። በአመታዊው የወግ አጥባቂ አቀንቃኞች የፖለቲካ ጉባኤ ላይ በምህጻሩ ሲፓክ ላይ ትላንት ሐሙስ ንግግር ያደረጉት የአሜሪካው ምክትል ፕሬዚዳንት ጄዲቫንስ የውጭ ጉዳዮችን በተመለከተ ያላቸውን ሀሳብ ይፋ አድርገዋል ምክትል ፕሬዚዳንቱ ንግግር ባደረጉበት የወግ አጥባቂዎቹ ጉባኤ ላይ የፕሬዝዳንት ዶናልድ ትራምፕን አጀንዳ የሚደግፉ የውጭ ሀገራት ፖለቲከኞችም ታድመውበታል። የአሜሪካ ድምጽ የዋይት ሐውሷ ዘጋቢ አኒታ ፓውል የላከችውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል። አሜሪካ በምክትል ፕሬዚዳንቷ ጄዲ ቫንስ በኩል ለአውሮፓ ማስጠንቀቂያ ልካለች። ከአውሮፓ ጋር አስፈላጊ የሆነውን አጋርነት እንቀጥላለን ነገር ግን የአጋርነታችን ጥንካሬ ማኅበረሰባችንን ወደ ትክክለኛ አቅጣጫ በመምራት ይወሰናል። ቫያንስ ንግግሩን ያደረጉት በአመታዊው የወግ አጥባቂ አቀንቃኞች የፖለቲካ ጉባኤ ወይም በምጻሩ ሲፓክ ላይ ትናንት አሙስ ነበር። በዚህ የአመቱ ጉባኤ ላይ ከሌሎች ሀገራት የመጡ ቀኝ ዘመም መሪዎችም ተገኝተዋል። ከአርጀንቲና፣ እንግሊዝ፣ ፖላንድ፣ ሃንጋሪ እና ጣሊያን የፖለቲካ መሪዎች ተገኝተዋል። ተንታኞች በበኩላቸው ጉባኤው አሜሪካ ከረዥም ጊዜ አጋሮቿ መነጠሏን በግልጽ ያመለክት ነው ባይ ናቸው። ጂም ከስለር ተርድ ዌይ የተሰኘው ተቋም ምክትል ፕሬዚደንት ናቸው። በሲፓክ ጉባኤ ላይ እየሆነ ያለውን ከምር መመልከት አለብን። በዚህ ጉባኤ ላይ እየታዘብን ያለነው አሜሪካ ከተለምዶ አጋሮቿ አውሮፓ ኔቶ እየተነጠለች መሆኑን ነው። ይህ ለ80 ዓመታት የቆየ አጋርነት እየተሰነጣጠቀ ይገኛል። እናም ይህ ለአሜሪካውያንም ሆነ ለአውሮፓ አሳሳቢ ነው። የትራምፕን ሀሳብ የሚቃወሙት ሁሉም አውሮፓውያን አይደሉም። ባላዝስ ኦርባን የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን የፖለቲካ ኃላፊ ናቸው። ጦርነቱ ይቁም። ፕሬዚዳንት ዶናልድ ትራምፕ ልክ ናቸው። ጠቅላይ ሚኒስትራችንም እንዳሉት ይህ ጦርነት መቆም አለበት፣ ምክንያቱም የትም አያደርሰንም። እብደት ነው። በመቶ ሺህ የሚቆጠሩ ሰዎች አልቀዋል። ዳያና ኢቫኖቪች ሶሶዋካ የአውሮፓ ፓርላማ አባል ናቸው። በሮማንያ የቀኝ አክራሪ ፓርቲን ይመራሉ። በትረምፕ አስተዳደር በጉባኤው እንዲሳተፉ እንደተጋበዙ ለቪኦኤ ተናግረዋል። ይህም ለእርሳቸው የመጀመሪያው ሲፓክ ጉባኤ ነው። ከትረምፕ ጋር የሚጋሩትን አቋም በተመለከተ ተናግረዋል። በዚህ አቋማቸውም የሮማንያ ህገ መንግስታዊ ፍርድ ቤት በሀገሪቱ ከተደረገው የ2024 ፕሬዝዳንታዊ ምርጫ አግዷቸዋል። ምክንያቱም የአውሮፓ ህብረትን የሚቃወሙ ሀሳቦች አሉኝ። ጦርነትን የሚፈጥረው ኔቶን የሚቃወሙ ሀሳቦች አሉኝ። በነፃነት ሀሳቤን ስለምገልጽ፣ በኮቪድ ክትባት ላይ የፊት ጭንብል ወይም ማስክ በመጠቀም ላይ ተቃውሞ ስላለኝ ነው። እናንተ የአሜሪካ ድምፅ እንደሆናችሁ ሁሉ እኔም የሮማኒያ ድምጽ ነኝ። ህገ መንግስታዊ ያልሆነ ሀሳብ ስላለኝ መምረጥ አትችም ተባልኩ። የሲፓክ ጉባኤ ትራምፕ በወግ አጥባቂው ፖለቲካ ውስጥ ከፍተኛውን ስፍራ እንዲቆናጠጡ አስችሏል። በመጀመሪያው ስልጣን ዘመናቸው በተካሄደው ጉባኤ ላይ ንግግር አድርገዋል። በዚህኛው ጉባኤ ላይም ቅዳሜ ንግግር እንደሚያደርጉ ፕሮግራም ተይዘዋል። አኒታ ፓውል ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ የቀድሞ የኢፌድሪ ፕሬዝዳንት ዶክተር ሙላቱ ተሾመ ባለፈው ሰኞ የኤርትራ መንግስትን በተመለከተ በአንድ ዓለም አቀፍ ብዙሀን መገናኛ ድረገጽ ላይ ባወጡት ጽሁፍን ተከትሎ ኤርትራ ምላሽ ሰጥታለች። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው የሁለቱ ሀገራት ምሁራን በበኩላቸው ሁኔታው እየሻከረ የመጣውን የተጎራባች ሀገራቶቹን ግንኙነት ይፋ ያደረገ መሆኑን ገልጸዋል። ልዩነቱ ተባብሶ ወደ ግጭት እንዳያምራም ስጋት እንዳላቸው ነው እያሳሰቡት አስማማዋየ ነው አደረገባለሁ የቀድሞ ፕሬዚዳንት ዶክተር ሙላቱ ተሾመ በአፍሪካ ቀንድ ሌላ ግጭት እንዳይፈጠር ለማድረግ ጊዜው አሁን ነው በሚል ርዕስ በአልጀዚራ ድረገጽ ነጻ ሀሳብ አምድ ላይ ባሰፈሩ ጽሁፍ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያና በቀጠናው ሰላም ላይ አሉታዊ ሚና እየተጫወቱ እንደሆነ በመጥቀስ ይህም ሊቆም እንደሚገባ አሳስበዋል። ዶክተር ሙላቱ ባለፈው ሰኞ የካቲት 10 ቀን 2017 ዓ ም በድረ ገጹ በወጣው ጽሑፋቸው የሰሜን ኢትዮጵያ ጦርነትን ያስቆመው የፕሪቶሪያ የሰላም ስምምነት ፕሬዚዳንት ኢሳያስ በኢትዮጵያ ብሎም በአካባቢው ላይ ለማሳረፍ ለሚፈልጉ ተጽዕኖ እንቅፋት አድርገው እንደሚመለከቱትም ገልጸዋል። በአሁኑ ወቅት በህወሓት መሪዎች መካከል የተፈጠረውን መከፋፈል የኤርትራው ፕሬዚዳንት ሊጠቀሙበት እንደሚፈልጉና በአማራ ክልል ውስጥም በእርሳቸው ቅኝት የሚንቀሳቀስ ሚሊሻ ፈጥረዋል፣ ሲሉ ፕሬዚዳንት ኢሳያስ በኢትዮጵያ የውስጥ ጉዳዮች ውስጥ እጃቸውን እያስገቡ ነው ሲሉም ወቅሰዋል። ይህ የዶክተር ሙላቱ ጽሁፍ በሁለቱ ሀገራት መካከል ይታዩ የነበሩ የግንኙነት መሻከሮችን ይፋ ያወጣ እንደሆነ የሚናገሩት ኔዘርላንድ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት የፖለቲካል ሳይንስና የህግ ባለሙያው ዶክተር አደም ካሴ ጽሁፉ የመንግስት ይሁንታ ያለው ነው ብለው እንደሚያምኑ ይናገራሉ። ቢያንስ ቢያንስ እንደ አማካሪ ተብሎ እንደሚታዩ ስለሆነ መንግስት በጠቅላይ ሚኒስትሩ እውቅና፣ ምናልባትም ማበረታታትም ሊሆን ይችላል ብዬ ነው የማስበው። ወደዚህም ሆነ ወደዛ ግን ይሄ ነገር ስናየው የነበረ ነው እየጠነከረ እየመጣ እንዳለ አሁን ደግሞ ብሱ አይና ያወጣ የሚባል ደረጃ ያደረሰ እንጂ ነገሩ ቆይቷል። ልዩነቱ እየጠነከረ እየሄደ እንደሆነ ግልጽ ነበረ። የቀድሞ የኤርትራ መንግስት ባለስልጣን የነበሩትና በተባበሩት መንግስታት ድርጅት እንዲሁም በዩኤስ አይዲ ውስጥ በሚገኙ የልማት ድርጅት ውስጥ ይሰሩ የነበሩትና በአሁኑ ወቅትም ኑሯቸውን በሜሪላንድ ያደረጉት አቶ ሰመረ ሰለሞንም ጽሁፉን በተመለከተ ተመሳሳይ ያሰባላቸው ተሓተታ ብናይ ሓደ ውልቀሰብ ስም ጽሁፉ በአንድ ሰው ስም እንደተጻፈ ሆኖ ቢቀርብም የኢትዮጵያ መንግስት ይፋዊ መግለጫ ሳይሆን አይቀርም የሚል ግምገማ አለኝ የዶክተር ሙላቱን ጽሑፍ ተከትሎም ኤርትራ በማስታወቂያ ሚኒስትሯ አቶ የማነ ገብረ መስቀል በኩል ምላሽ ሰጥታለች ማክሰኞ የካቲት 11 ቀን 2017 ዓ ም አቶ የማነ በይፋዊ የኤክስ ገጻቸው ላይ ባሰፈሩት ምላሽ የኢትዮጵያ መንግስት በአስመራ ላይ ምክንያት የለሽና የተጠናከረ የትንኮሳ ዘመቻ ከፍቷል በማለት ከሰዋል አክለውም የቀጠናዊ ችግሮች መነሻ ናት ሲሉም ኢትዮጵያን ወንጅለዋል የቀድሞ ፕሬዚዳንት በጽሑፋቸው ያቀረቧቸውን ክሶች ያስተባበሉት የማስታወቂያ ሚኒስትሩ አቶ ይማነም ኤርትራን በአፍሪካ ቀንድ አዲስ ግጭት እየቀሰቀሰች ነው በሚል ከሰዋል። ሐሰተኛ ማስጠንቀቂያ ያስተላልፈዋል ሲሉም ተችተዋል። አገራቸው በኢትዮጵያ ውስጥ ጉዳይ የማደናቀፍም ሆነ ጣልቃይ መግባት ፍላጎት የላትም ብለዋል። የቀድሞ የኤርትራ ባለሥልጣን አቶ ሰመረ ባለፉት ቀናት የታዩት እነዚህ ምልልሶች መነሻቸው ከመጀመሪያውም ተቋማዊ ያልነበረው በሁለቱ ሀገራት መሪዎች ብቻ የተፈጸመው ስምምነት ነው ይላሉ። መንቀሊ ናይዚ ፖለቲካዊ ዕንክል እንደሚ እንደሚመስለኝ የዚህ የፖለቲካ አዙሪት ወይ መመላለስ መነሻው ባለፉት ስድስት ዓመታት የተከሰተውና ያደገ የመጣ ጉዳይ ነው መነሻው። እንደ አውሮፓ አቆጣጠር 2018 እከክልኝ ልከክልህ መሰረት ባደረገው የሁለቱም ሀገራት መሪዎች በጊዜያዊ ጥቅምና ግላዊ ፍላጎት የተመሰረተ ተቋማዊ አሰራር የጎደለበት ዘለቄታዊ ሰላምና መረጋጋትን ግምት ውስጥ ያላስገባ የሁለቱንም አገሮች ስትራቴጂካዊ ጥቅሞች ያላስቀደመ መርህ አልባ መሰረት ላይ የተገነባ ግንኙነት ነው። ዶክተር አደም በበኩላቸው የሰላም ስምምነቱ በመሪዎች ግንኙነት ላይ ብቻ የተወሰነ ከመሆኑ ባለፈም የኢትዮጵያ መንግስት የሰሜን ጦርነት ጥፋቶች በኤርትራ ላይ ለማሳበብ ያሳየው ፍላጎት እንዲሁም የኢትዮጵያ የወደብ ፍላጎት በሁለቱ ሀገራት መካከል እየታየ ላለው የግንኙነት መሻከር ምክንያት ናቸው ይላሉ። ስርዓት ባልያዘ መልኩ በግለሰቦች መካከል ብቻ በሆነ ህዝብም በማያውቀው ዓለምም የማያውቀው ስምምነት ተብሎ የተጀመረው በግለሰብ ወዳጅነት ላይ የተመሰረተ ግንኙነት የግለሰቦች ግንኙነት ሲፈርስ አብሮ ሊፈርስ የሚችል ምናልባትም አደጋ ከቂም ጋር ተይዞ አደጋ ላይ ያመጣ እንደሚችል መሰረቱ ያ ይመስለኛል። የአሜሪካ ድምፅ የዶክተር ሙላቱ ጽሁፍ የኢትዮጵያ መንግስትን አቋም ያንጸባርቅ እንደሆነ ለመጠየቅና በኤርትራ በኩል በተሰጡ ምላሾች ላይ የውጭ ጉዳይ ሚኒስቴር ኃላፊዎች ምላሽ ለማካተት ጥረት ቢያደርግም ምላሻቸውን ማግኘት ሳይችል ቀርቷል። ከጉዳዩ ጋር በተያያዘ አብሮ የተነሳውን ህዝባዊ ወያነ ሓርነት ትግራይ ህወሓትን ምላሽም ለማካተት ሊቀመንበሩን ዶክተር ደብረጽዮንን ለማግኘት ጥረት ብናደርግም አልተሳካም። በመቀሌ የሚኖሩት የህግ ባለሙያው አቶ አወት ልጅ አለም የፕሪቶሪያን ግጭት በዘላቂነት የማቆም ስምምነት የማይቀበል አለ ብለው እንደማያምኑ ገልጸው፣ በህወሓት አመራሮች መካከል የተፈጠረ ልዩነት ቢኖርም ማንኛቸውም ግን ጦርነት ድጋሜ እንዲቀሰቀስ ፍላጎት የላቸውም ሲሉ ምልከታቸውን ያጋራሉ። በፕሪቶሪያ ስምምነት ያልተደሰተ ቡድን አለ ብዬ አላምንም። አርቲክሉ ላይ ያለ ክስት እንግዲህ በኤርትራ በኩልም መልስ እንደተሰጠም አይተናል። አርቲክሉ ላይ ጦርነቱ እንደ መልካም አጋጣሚ ተጠቀመ ይላል የኤርትራ መንግስት። አቶ የማነ ደግሞ መልስ ሲሰጡ ምንድን ነው የሚሉት? ተገብዘን ተጋብዘን ነው ወደ ትግራይ እየገባ ነው ይላል። አሁን የተጻፈውን የኤርትራ መንግስት ባህሪ ያኔ የማይታወቅ ሆኖ ነው ወይ የሚል ነው ለኔ አሁን ጥያቄ ያነሳብኝ ማለት ነው። ያው እኔ ከትግራይ ጋር እንደዚህ ከአንዱ በሰላም ስምምነቱ ደስተኛ ካልሆነ ቡድን ጋር ሆነው ችግር ሊፈጥሩ ነው ምናምን የሚል እኔ ብዙም ሴንስ አልሰጠኝም። አሁን እኔም እንደማየው ማለት ነው እዚህ ክልል አንዳንድ ልዩነቶች አሉ አመራሮች ሲለያዩ ምናምን ነው ያለን። ግን በሰላም ላይ ያላቸው አቋም ግን እኔ ደሞ ያው ተመሳሳይ ነው። በየጊዜው እየሰፋ የመጣው የሁለቱ ሀገራት ግንኙነት መሻከር በቀጣይ ምን ያስከትል ይሆን የሚል ስጋትን ማጭሯል። በሁለቱ ሀገራት መካከል ጦርነት ይኖራል ብሎ እንደማያስቡ የሚናገሩ ዶክተር አደም ስጋቱ ግን እንዳለ ይናገራሉም። በኢትዮጵያ መንግስት ወደ ጦርነት የመግባት እድሉ የሚሰፋው አንደኛ በፌዴራል መንግስትና በህወሀት መካከል ያለው ነገር ከጠበበ ነው። ያ ደግሞ በቀላሉ የሚሆን ነገር አይደለም እና በዛ ውስጥ ወደ ጦርነት እንገባለን የሚል ባጭሩ ስንመለከተው እንገባለን የሚል ትን የለ ገባን። ግን ጦርነት የሚጀምረው በኢትዮጵያ በኩል ነው ብዬን የማስበው ሳየው፣ ግን ያሉት ሁኔታዎች ሲመለከታችው ይሄ አሁን ዝም ብሎ ግርግሩ፣ ውጥረቱ የሚቀጥል እንጂ በኢትዮጵያ በኩልም ነገሮች ተመቻች ተውላቸው ፍላጎት የፖለቲካ ፍላጎት ቢሉ እንኳን አሁን ባለው ሁኔታ አቅሙ አለ ብዬ አላስብም። ከዛ አንፃር በቅርብ ጦርነት ይጀምራል የሚል ሀሳብ የለኝም። አቶ ሰመረም ይህንኑ ስጋት ይጋራሉ። እዚ ሀላፍነት ዝጎደሎ መምልላስ ረብሓ ክልት ዮም ህዝብታት ይህ ኃላፊነት የጎደለው መመላለስ መቼም ቢሆን ለሁለቱም ህዝቦች ጥቅም ሊሆን አይችልም። እየተባባሰ ያለውን ሁኔታ በጥሞና ከመክታት ይልቅ ወደ ባሰ መሳሳብ የሚወስደውን መንገድ እንደ መምረጥ ብቻ ተደርጎ ነው ሊወሰድ የሚችለው። ኃይል ወደ ታከለበት ግጭት እንዳያድግ ደግሞ ከባድ ስጋት አለኝ። ማንም ከዚህ በኋላ ጦርነትን ለማስተናገድ የሚችልበት ፍላጎት የለውም፣ የሚሉት የህግ ባለሙያው አቶ አወት ልጅ አለም በሀገራቱ መካከል ያለ ማንኛውም ልዩነት በውይይት እንዲፈታ ዓለም አቀፉ ማህበረሰብ ግፊት እንዲያደርግም ተማጽነዋል። ችግርም ቢኖር በጠረጴዛ እንፈታው፣ ጦርነት የሚባል ነገር ከዚህ በኋላ መኖር የለበትም የሚል አቋም ቢያዝና አንዳንድ አለመግባባቶች ቢኖሩ ለምሳሌ ፕሪቶሪያው ሰላም ስምምነት አተገባበር ላይ አንዳንድ ያልተፈቱ ነገሮች እንዳሉ ሁላችንም የምናውቀው ነው። ግን ያም ቢሆን በጠረጴዛና በጠረጴዛ ብቻ፣ በሰላምና በህግ አገባ ብቻ መፈታት አለባቸው የሚል አቋም መያዣ አለበት። የዓለም ማህበረሰብ እንደዚህ አይነት እሾች አሁን እየተነሱ ነው፣ እንደዚህ አይነት ነገር መኖር የለበትም፣ በዚህ መንገድ መፍታት አለባቸው የሚል ጫና ማድረግ አለበት የሚል ሐሳብ አለ። ከኢትዮጵያና ኤርትራ ጦርነት በኋላ ሁለቱ ሀገራት ለሀያ አመታት ድንበሮቻቸውን ዘግተው ቆይተዋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ውጥረት ተወግዶ ሰላም መስፈልም ችሎ ነበር። ሁለቱ ሀገራት በመካከላቸው የአየር ትራንስፖርት ማስጀመርን ጨምሮ ኤምባሲዎቻቸውን መልሶ በመክፈት የሁለትዮሽ ግንኙነታቸውን ወደነበረበት መመለስ የቻሉ ሲሆን ይህም ጠቅላይ ሚኒስትር አብይ አህመድን የሰላም ኖቤል ተሸላሚ እንዳደረጋቸውም የሚታወስ ነው። በሰሜኑ ጦርነት የኤርትራ ወታደሮች ከፌዴራል መንግስት ኃይሎች ጋር በመሆን በትግራይ ክልል የዜጎችን ሰብዓዊ መብቶች በመጣስ ይከሰሳሉም። ይኸው ጦርነት በፕሪቶሪያ የሰላም ስምምነት መቆምን ተከትሎ ብዙም ሳይቆይ ግን በኤርትራ መንግስት አቋም የኢትዮጵያ አየር መንገድ ወደዚያች ሀገር የሚያደርገውን በረራ አቋርጧል። በአዲስ አበባና በአንዳንድ ከተሞች ደግሞ በኤርትራውያን ላይ የጅምላ ስር እርምጃዎችን የተመለከቱ ቅሬታዎችን ጨምሮ የሁለቱ ሀገራት ግንኙነት እየሻከረ ስለመሆኑ የሚያሳዩ ምልክቶች ታይተዋል። የዚህ ሳምንቱ የቀድሞ ፕሬዚዳንት ዶክተር ሙላቱ ተሾመ ጽሑፍም ሆነ የኤርትራ የማስታወቂያ ሚኒስትር ምላሽ የእነዚህ ክስተቶች ክትያው ነው የመጣ ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የዕለቱ መሰናዷችንን ነው። አብራችሁን ስለሆናችሁን እናመሰግናለን። ዝግጅታችንን እያገባደድን ነው። ተቃራኒ ፍላጎቶችና የጋዛ የተኩስ አቁም ስምምነትን የሚመለከት ዘገባ ነው። በእስራኤልና በሀማስ መካከል የተደረሰው የጋዛ ጦርነት የተኩስ አቁም ድርድር በተቃራኒ ዘላቂ ፍላጎቶች የተወሳሰበ ነው ሲሉ ሁለት ምሁራን ለአሜሪካ ድምጽ ተናግረዋል። በታጋቾች ና እስረኛ ልውውጥ ላይ በተመሰረተ የተኩስ አቁም ድርድር ላይ ባለው በጋዛው ጦርነት በሁለቱም ወገኖች ላይ ከፍተኛ ጉዳት መድረሱን ምሁራኑ አመልክቷል። በአጭር ጊዜ ውስጥም መፍትሄ ማግኘት ይቻላል የሚል እምነት እንደሌላቸውም ነው ምሁራኑ የገለጹት። በቴላቪቭ ዩኒቨርሲቲ የሴማዊ ቋንቋ መምህር የሆኑት ዶክተር አንበሰይ ተፈራንና እንዲሁም ደግሞ ዶክተር አደም ካሚልን ያነጋገረው ደረጀ ደስታ ተከታዩን አሰናድቷል። የእስራኤል ሐማስ ጦርነት የተጀመረው ሐማስ እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 1200 ሰዎችን የገደለበትንና 250 የሚሆኑትን አግቶ የወሰደበትን በእስራኤል ታይቶ የማያውቅ ድንበር ዘለል ጥቃት ማድረሱን ተከትሎ ነው። እስራኤል ውስጥ ከ30 ዓመታት በላይ የኖሩትና በቴሌአቪቭ ዩኒቨርሲቲ የሴሜቲክ ስነ ቋንቋ መምህር የሆኑት ዶክተር አንበሳ የተፈራ በተለይ በዚያ ጥቃት ከተወሰዱ ታጋቾች የተወሰኑትን ማስለቀቅ ቢቻልም ቀሪዎቹን ሙሉ ለሙሉ ማስለቀቅ አለመቻሉ ታጋቾቹ ይገኙበታል ከተባለው አሰቃቂ ሁኔታ አኳያ በእስራኤላውያን ዘንድ ጥሩ ስሜት ያልፈጠረና በመንግሥትም ዘንድ ጫና ማሳደሩን ይገልጻሉ። አሁን አስራ አምስት አስራ ስድስት ያህል ሰዎች ተለቀዋል። እነዛ ደግሞ ሲመጡ እየደረሰባቸው ነገር እየገለጹ ነው ያሉ የመጨረሻ የተለቀቁት ሶስቱ እውነት እንዳሁ የሚያሰራ ሌሎቹ ከዛ በፊት የተለቀቁት በተለይ ሴቶቹ ደህና ናቸው። ምግብ አይሰጣቸውም። ለምሳሌ አሁን አንዱ ሲናገር አንድ ሶስተኛ ፒታ ወይ ቁራሽ ዳቦ ለሶስት ነው ተካክሎ የሚበሉት እና እንዳይሞቱ በቃ በህይወትም እንዳይኖሩ በቃ እንደዛ እየተደረጉ ነው ቶርቸር፣ በረሀብ እየተሰቃዩ የነበሩ የተለቀቁት ታጋቾች የጤና ሁኔታ መታወክና ደርሶብናል ያሉት ጉዳት ያልተለቀቁትን ታጋቾች ጉዳይ አሳሳቢ እንዳደረገው ዶክተር አንበሴ ያክላሉ። በመካከል ልጆቻችን ሊሞቱ ነው የሚሉ ሰዎች አሉ። በተለይ እንደነገርኩ አስራ ስድስት ሰዎች ተለቀው አሁን የሚለቀቁ አስራ ሰባት ሰዎች አሉ። ከዛ ውስጥ አንድ ስምንት በዮቴሉ የሚባላ ዘጠኝ አሉ። አሁን ይሄ ነገር ቢሰናክል እና ቢቆም የእነዛ ሰዎች ህይወት አደጋ ላይ ነው የሚሆነው። በተለይ አንድ የሚያሳዝነው ነገር አንድ ሰው እያ እሱ ተለቋል። ግን ሚስቱና ሁለት ትንንሽ ልጆቹ አንደኛው ህፃን እንደውም ገና አንድ አመት አልሞላውም ታፍኖ ሲወሰድ አንደኛው አራት አመቱ ነበር እና አሁን እነሱ በህይወት ይኑሩ አይኑሩ አይታወቅም። የዘጠኝ ሰው ነፍስ አሁን አደጋ ላይ ነው ማለት ነው። ሌላው በዚህ ጉዳይ ያነጋገርናቸው በኢትዮ አረብ የህዝብ ለህዝብ ግንኙነት ላይ የጥናት ባለሙያው ዶክተር አደም ካሚል በተለይ በፍልስጤማውያን በኩል እስካሁን በጦርነቱ ደርሷል ያሉት ጉዳት ከፍተኛ እንደሆነ ይናገራሉ። ቁጥር ጠቅሰው የጉዳቱ መጠን ከፍተኛ መሆኑን አስረድተዋል። ሰሞኑን ታይቶ የነበረው የተኩስ አቁም ስምምነት የተስፋ ብልጭታ ከማሳየት ባለፈ ዘላቂ ሊሆን እንደማይችል ስጋታቸውን ያካፍላሉ። በዚህ ሂደት ዘላቂ መፍትሄ ሊገኝ ይችላል በሚለው ላይ ግን ጥርጣሬ አላቸው። ሰሞኑን የተደረገችው ስምምነት ከሞላ ጎደል ትንሽ ብልጭታ አሳይታ ነበር። የመጨረሻ እርቅ ይገኛል ብሎ መጠበቁ የዋነት ሊሆን ይችላል። ሀማሶች እንዳውም ካለፈው ይበልጥ የተጠናከረ የነ ያህያ ሲንዋር መገደል የነስማይል እስማኤል ሀኒያ መገደል ምናልባት መሪዎችን መግደሉ መፍትሄ ሊያመጣ ይችላል፣ እስራኤል ድል ታደርጋለች የሚለው ነገር ነበረ ያዝ የነበረው አስተሳሰብና ግምት ግን ያ ሊሆንም አይችልም መሆንም ያቅተዋል የሚል ግምት ነው ያለ። በበኩል ንዴ ጥናትና ምርምር ተከታታይ ይህን ጉዳይ ዶክተር አንበሴ ግን በዚህ አይስማሙም። ምሁሩ እስራኤላውያንን የያዘው የታጋቾች ጉዳይ ብቻ እንጂ ጦርነቱ ከሳምንታት የማያልፍ እንደሆነ ይናገራሉ። ጋዛ ውስጥ እንደ ልብ እኮ እንዳይዋጉ ችግሩ የነሱ እስረኞች አሉ። የሚደረድሩበት ሞት አንዳንድ ጊዜ እስራኤል በምታደርገው ጥቃት ራሱ እነዚህ ታጋቾች ይሞታሉ። ያ ነው እስራኤልን አስሮ የያዘው እንጂ አሁን እስረኞች ባይኖሩ ኖሩ እንጃ በአንድ ሳምንት ሁለት ሳምንት የሚያልቅ ጦርነት ነው። በዩናይትድ ስቴትስ በሽብርተኛ ቡድንነት የተፈረጀው ሀማስ በጥቅምት ሰባቱ ጥቃት አንድ ሺህ ሁለት መቶ የሚሆኑ ሰዎችን ገድሎ ሁለት መቶ ሀምሳ የሚሆኑትን አግቷል። በተኩስ አቁም ስምምነቱና በሌሎች ውሎች ከታጋቾቹ መካከል ግማሽ የሚበልጡት የተለቀቁ ሲሆን ስምንት ታጋቾች ደግሞ በወታደራዊ እርምጃ ተለቀዋል። የጋዛ የጤና ሚኒስቴር እንዳመለከተው እስራኤል በአየርና በምድር ባካሄደችው ጦርነት ከ48200 የሚበልጡ ፍልስጤማውያን የተገደሉ ሲሆን፣ የሚበዙት ሴቶችና ሕጻናት ናቸው። ሆኖም የጤና ሚኒስትሩ ከተገደሉት ውስጥ ምን ያህሉ ተዋጊዎች እንደሆኑ ለይቶ አላሳየም። የእስራኤል ጦር ኃይል በበኩሉ ከተገደሉት ውስጥ 17 ሺዎቹ ተዋጊዎች ናቸው ብለዋል። በጥቃቱ ብዛት ያለው የጋዛ አካባቢ ወድሟል። ከ2.3 ሚሊዮን አጠቃላይ የጋዛ ነዋሪዎች መካከል አብዛኞቹ ለመፈናቀልና ስደት ተዳርገዋል። እስራኤል እስላማዊ ታጣቂ አሁንም አንድ መቶ የሚደርሱ ታጋቾችንና ከ30 የሚበልጡ አስክሬኖችን በቁጥጥር ስር እንዳዋሉ ነው ብላለች። እንደ አካባቢው የጤና ባለስልጣናት ገለጻ ጦርነቱ እስካሁን ከ34 ሺ በላይ ፍልስጤማውያንን ገድሏል። ከእነርሱም ሁለት ሶስተኛ የሚሆኑት ህጻናትና ሴቶች ናቸው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። የተከበራችሁ ተመልካቾቻችን፣ የዕለቱ መሰናዶ ተጠናቀቀ። የደንገረ ሞስ አስተናግዳችሁ ቆይቻለሁ። ጤና ይስጥልኝ።